the voice of america <laughs> e youh ya america dums radio tabiano እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ጤና ይስጥልኝ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ነሐሴ 30 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይደመጣል። አዲሱ አበባ ያቀርብልናል። እንደምናምሽታቸዋል። የአልሻባቡ መሪ አህመድ አብዲ ጎዳኔ መሞቱን የዩናይትድ ስቴትስ መንግሥት አረጋገጠ። አህመድ ጎዳኔ ባለፈው ሰኞ ደቡብ ሶማሊያ ውስጥ የተካሄደው የዩናይትድ ስቴትስ ሰው አልባ አውሮፕላን ጥቃት ኢላማ ከሆነ ጀምሮ የዩናይትድ ስቴትስና የሶማሊያ መንግስት የጎዳኔን ሞት ሽረት ለማጣራት እየሞከሩ እንደነበር ይታወሳል። አሁን ማምሻውን ዋይት ሀውስ ይፋ ባደረገው ማረጋገጫ መሰረት የዩናይትድ ስቴትስ መከላከያ ሚኒስቴር የጎዳኔን መሞት ያረጋገጠ ሲሆን ይህም ባለፈው ሰኞ ደቡብ ሶማሊያ ውስጥ በተካሄደ የዩናይትድ ስቴትስ የአየር ጥቃት መሆኑ ነው። ጎዳኔ አልሻባብን እንደ አውሮፓ አቆጣጠር ከ2008 ዓ ም ጀምሮ ሲመራ የነበረ ነውጠኛ ነው። አድማጮች፣ በሶስት ሰዓቱ የዜና ውጃችን ይህንን ሰፋ አድርገን እናቀርባለን። የኔቶ ማለት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት መሪዎች በብሪታንያው ስብሰባቸው የሩሲያን ወረራ ለመቋቋም የሚያስችል ወታደራዊ ትጥቅ ለምስራቅ አውሮፓ ለመላክ መወሰናቸው ተገለጠ። መሪዎቹ በተጨማሪም በአካባቢው ለሚከሰት አንዳች ቀውስ ፈጣን ምላሽ ሰጪ ሰራዊት ለማቋቋምም ተስማምተዋል። የኔቶ ዋና ጸሐፊ አንድሬስ ፎራስሙሰን ዌልስ ውስጥ የተካሄደው የሁለት ቀኑ የመሪዎች ስብሰባ ዛሬ አርብ ሲጠናቀቅ በሰጡት መግለጫ ኦፐሬሽን ስፒር ሄድ ማለትም ተስፈንጣሪ የጦር ሰራዊት እንደተቋቋመ ወይም ሊቋቋም እንደታለመ አስታውቀዋል። የኔውቱ መሪዎች ወደ ምስራቅ አውሮፓ እንዲላክ የወሰኑትን ወታደራዊ ትጥቅ ለመረከብ ሮሜንያ፣ ፖላንድና የባልቲክ ሀገሮች ፈቃደኞች መሆናቸውንም ዋና ጸሐፊው ራስሙሰን አክለው ተናግረዋል። አውሮፓ ውስጥ ለሚከሰት ማንኛውም ፈተና ኔቶ የራሷን ኃይል ማዘጋጀት ይኖርባታል ያሉት የእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሮን ለሚቋቋመው ፈጣን ምላሽ ሰጪ ሰራዊት እንግሊዝ 3500 ወታደሮችን ለማዋጣት መስማማቷን ገልጠዋል። በዚህ ኔቶን ባሰባሰበው የአውሮፓ ጉዳይ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ንግግር ያደርጋሉ ተብሎ እየተጠበቀ ነው። በኬንያው ፕሬዝዳንት ላይ የሚካሄደው የፍርድ ሂደት ላልተወሰነ ጊዜ እንዲቋረጥ ዓለም አቀፉ የወንጀለኞች ፍርድ ቤት አቃቢ ሕግ ዳኞቹን መጠየቃቸው ተሰማ። ምክንያት ከኬንያ መንግስት በኩል ትብብር ስላልተገኘ። ጥያቄው ለፍርድ ቤቱ የቀረበው ዛሬ አርብ ሲሆን አቃቢ ህጓ ፋቱ ቤንሱዳ እንደገለጡት ከኬንያው የ2008 ምርጫ በኋላ በነበረው እልቂት ያስከተለ አመፅ የፕሬዝዳንት ኡሁሩ ኬንያታ እጅ አለበት ለተባለው ክስ ቢሮቸው መረጃ ማግኘት አልተቻለውም። አቃቢ ህግ ቤንሱዳ በዚህ ምክንያት ክሱን ውድቅ ማድረግ የሚቻል ቢሆንም ሚስተር ኬንያታ ባላቸው ስልጣንና አቃቢያነ ህግ የጠየቋቸው መረጃዎች መንግስቱ ባለመስጠቱ የተነሳ የተወሰደው እርምጃ ግን ትክክለኛ አሰራር አይደለም ይላሉ። ምዕራብ አፍሪቃ ውስጥ ይሰሩ የነበሩ አንድ የዩናይትድ ስቴትስ የህክምና ባለሙያ በኢቦላ ቫይረስ ተይዘው ወደዚህ ወደ ዩናይትድ ስቴትስ ተመለሱ። ላይቤሪያ የነበሩትና ሦስተኛው በኢቦላ ቫይረስ የተያዙ አሜሪካዊ የጤና ሙያተኛ ዶክተር ሪክ ሳክራ ማዕከላዊ ዩናይትድ ስቴትስ ኔብራስካ፣ ዛሬ አርብ ይገባሉ ተብሎ ይጠበቃል። ዶክተር ሳክራ ኦማሃ ውስጥ በሚገኘው በኔብራስካው የጤና ማዕከል ህክምናቸውን እንደሚከታተሉም ታውቋል። ከዚህ ቀደም ሁለት አሜሪካውያን የጤና ባለሙያዎች ዶክተር ኬንት ብራንትሊ እና ናንሲ ዋይትቦል በኢቦላ ተይዘው ወዲህ ወደ ዩናይትድ ስቴትስ አትላንታ ጆርጂያ ወደሚገኘው ኤመሪ ሆስፒታል ከመጡ በኋላ ከህመሙ የዳኑ መሆናቸው የሚታወስ ነው። የሞዛምቢክ ፕሬዚዳንትና የተቃዋሚው መሪ አንድ የስምምነት ሰነድ ተፈራረሙ። ስምምነቱ አገሪቱን ወደ ለየለት የእርስ በርስ ጦርነት ያስገባል ተብሎ የተፈራውንና ለሁለት ዓመት የዘለቀውን አነስተኛ ውዝግብ ሊያቆም የሚችል መሆኑ ነው። ፕሬዚዳንት አማንዶ ጉቦዛ እና ተቃዋሚ መሪው አፎንዞ ዳላካማ ስምምነቱን ዛሬ አርብ በፊርማቸው ያጸኑት ዲፕሎማቶችና ጋዜጠኞች በተገኙበት ስነ ስርዓት ነው። የዳላካማ ሬናሞ ፓርቲ እና የፍሬሊሞ በፍሬሊሞ የሚመራው የመንግስቱ ፓርቲ በመሰረቱ ቀደም ብሎ ባለፈው ሳምንት ነው ስምምነት የፈረሙት። ለምን ሚስተር ዳላካማ ከተደበቁበት ጫካ እንዲወጡና ወደ ማፑቶ እንዲገቡ መንገዱን ለመጥረግ በሚል አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ደግሞ በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንጠብቀሃለን። አሁን ግን የማመሰግንህ ገና ለዜናው ነው። ገና ምጠብቀብ አለ ጠብቃለሁ። ክቡራትና ክቡራን አድማጮች ይህ በ1431 መካከለኛ ሞገድ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅታችን እንለፍ የመጀመሪያው ዝግጅት ስል እንግዲህ አዲሱ አንተን ያቆየው ለዚሁ ነው። ወደ አንተው ነው የሚመጣው፣ አንተን ነው የሚመለከተው። ትናንትና ቃል ገብተህልኝ ነበረ። ትላንት ሽልማት ልሰጥህ ያሰናዳ ትናንት ካገኘ ሽልማት በተጨማሪ አሁን ማይክራፎኑም መድረኩም ያንተ ነው፣ ሙሉ በሙሉ ለመጪዎቹ ጥቂት ደቂቃዎች። ቶሎ ምለውም ብዬ ወደ ዜና ይልመለስ። ትናንትናም አስተላልፈነዋል። አሁን ደግሞ ለአድማጮች እንዲቀርብ በአልከው መሰረት የሰሜን ኢትዮጵያ የስፖርትና የባህል ፌዴሬሽን በመካከሉ በቦርድ መካከል ውዝግብ አለ፣ አለመግባባት መጠነኛ አለመግባባት ነው በሚል ይሄ ደግሞ ፌዴሬሽኑ የሕዝብ ነው በሚለው ሀሳብ መሰረት እኔና ሉላ በራዲዮ መጽሔት ተከታታይ ውይይት ስናደርግ ነበር እና በወዲያኛው ኦገስት 17 ቀን አንድ ውይይት ሶስት ሰው ያለበት አሁን ደግሞ ነሐሴ አንድ ወይም ደግሞ ሐምሌ መጨረሻ ላይ ማለት ነው። አዎ እንደው ወደ ስምንት ቢቀነስ ወደ ነሐሴ እንግዲህ 11 ድቅ ይሆናል ወይም ሐምሌ ውስጥ ይሆናል። አሁን ደግሞ ባለፈው እሁድ የራዲዮ መጽሔት ላይ አራት እንግዶች ነበሩን። ረዘም ያለ ውይይት በመሆኑ ሁለት ቦታ ከፍለን ነው የምናስተናግድ የነበረው ያሰብ ነው። አንድ ክፍል ሄደ፣ ወደ ዘጠኝ አስር ደቂቃ የሚሆን የተቀረው አንድ አስር ደቂቃ የሚሆነው በነገር ላይ ወደ ከአንድ ሰዓት በላይ ነው የተወያዩት ግን ቆራርጠን ወደ ሀያ ደቂቃ አርገን ነበርና ቀሪው አስር ደቂቃ ሳይተላለፍ ቀረ። በቴክኒክ ትላንት ብያለሁ ትናንትና የምነግረኝ በእኛ ባሉ ላይ ቴክኒክ ችግር ምክንያት እና እሱ መኪናው ላይ ሳይጫን ቀረ፣ አልተላለፈም። ሰዎች ደውሎ ሲነግሩኝ ገብቼ ሳይ በእርግጥም እሱ የለም የተላለፈው ፕሮግራም ውስጥ። ስለዚህ ላልሰሙት እንዲሰሙ የተሳተፉትም ሰዎች ቅር እንዳያላቸው ከይቅርታ ጋር እሱን ነው የምናሰማው። ከሂውስተን ሀይሌ ተፈራ፣ ከዚህ ከዋሽንግተን ሳምሶን ተፈራ ይባላሉ። ሁለቱ የፌዴሬሽን አባላት አይደሉም፣ ግን ያለውን ውዝግብ ለማስታረቅ እንደውን በፈቃደኝነት የሚሰሩ ሰዎች ስለሆኑ እናንተስ ምንድን ነው ብለን ነው። በሌላ በኩል ደግሞ ሁለት የቦርድ አባሎች አሉ። የሳንዲያጎ ጥላውን ፍስሀ የቴዎድሮስ ቡድን የቦርድ አባል ነው። እንደገና ደግሞ ከሴንት ማይክል ከዚህ ከሜሪላንድ አቶ አለም አበበ የሚባለው ነው እና አራቱን ያዋየ ነው አሉላ ጥያቄ አቅርቦ ነበር ያቋረጥ ነው እና የእሁዱን ክፍል አንድ አሁን አሉላ ራሱ ጥያቄው አለው እና ያ ነው የሚተላለፈ። እሺ አዲሱ፣ በጣም አመሰግናለሁኝ። እንግዲህ ወደ እናንተው ቀሪ ዝግጅት እንሄዳ። መልካም አቶ ጥላሁን፣ ባጭሩ አንተም እንደ አንድ የቦርድ አባል ተሳታፊ ነህና አንተም መፍትሄ እንደሚፈልግ ሰው ስህተት ውስጥም አካል ተደርገህ መቆጠር አለብህና አቶ አለምን እንደጠየቅ ነው በአንተስ በኩል የትኞቹ ስህተቶች ናቸው? ሰው ሀሳብ ሲያመጣ ለፌዴሬሽኑ የሚጠቅም መሆን አለበት። ህጋችንን መከተል ያስፈልገናል። ለአንዱ የሚመች ሲሆን ህጉን የምናፈርስ ከሆነ ለአንዱ የሚመች ህጉን የምናፈርስ ከሆነ ለፌዴሬሽኑ ሰላም አይኖረውም ብዬ አስባለሁ። ቅድም አለም ሲጠቅሰው ሰው ሰምቻለሁ። ህጉ ተጽፏል። በእርግጥ ግን ህጉ ላይ የተጠቀሱ ነገሮች ለኢሲዩ እንጂ ለቦርዱ ወይ ለተጫዋቾቹ የሚጠቅስ ብዙ ነገር አላየሁም። የተጻፈው በህግ አዋጪዎች በሚጠቀሙበት ቃላቶች ነው የተጻፈው። እዛ ላይ በተቻለ መጠን ተወያይተን ምንግባባበት ተደርጎ ከተሰራ ሰላም ሊመጣ ይችላል ብዬ አስባለሁ። አቶ ጥላሁን ጣልቃ ልግባ። በጣም ጥሩ ነጥብ ጠቅሰሃል። የህጉን ረቂቅ የማትስማሙበት ሀሳብ ያለበት መሻሻል የሚገባው ሀሳብ ያለበት ይመስላል። ነገር ግን አቶ አለም ቀደም ብሎ እንደገለጸው ያ የሚሻሻል ነገር እንዲኖርስ ቁጭ ብላችሁ መነጋገር የለባችሁም? አዎ ባለፈው ኦክቶበር ስብሰባ ዳላስ ላይ እንዋይበት ተብሎ ጊዜ አልበቃም ነበር። በስልክ እናድርገው ተብሎ ተጀመረ። ቅድምም ጠቅሼዋለሁ። አንዳንድ የቦርድ አባሎች አንዱ የቦርድ አባል ሲናገር አንዱ በጣልቃ እየገባ ፕሬዚደንቱንም በስነ ስርዓት ስብሰባውን እንዳይመራ የሚያደርጉ ሰዎች በመካከላችን ላይ አሉ። በዚህ የተነሳ ህጋችንን በስልክ መጨረስ አንችልም፣ ለኦክቶበር ይቆይና እንወያይበት ተብሎ ብዙዎቻችን በዚህ ተስማምተን እንትን አለ። አሁንም ኦክቶበር ራስ ኔደ አንድ ቀን ጨምረን ለሁላችንም ተስማምተን ይህን ህግ ማጽደቅ የግድ ይልብናል። ጌታቸውን ክሬዲት ከምሰጠው ይህ ለእንትን ለመስራት ብዙ ጥሯል፣ ግን በመካከል ላይ አንዳንድ እሾች ስላሉ የሚቀበሉትም አይቀበሉትም አሉ። ግን የግድ ይላል፣ ይህን ነገር አጽድቀን ይህን ህግ ግን ብዙ ጊዜ የምንጠቀምበት መሆን አለበት። ሌላ ደግሞ መሻሻል ያለባቸው ከማስባቸው በቃለ ጉባኤ የሚያዙ ነገሮች በትክክል አይተላለፍም። አሁን አለምም ጠቅሶታል። ይህ ያልኩበት ምክንያት ምንድን ነው? ባለፈው የአስተን ቲም ገብቷል። ህጋችን ላይ ቱ ታውዝንድ ፎር ላይ የሚለው ህጉ ላይ በቴክሳስ በሜሪላንድ አካባቢና በካሊፎርኒያ አካባቢ ቲሞች መግባት አይቻልም ተብሎ ተጠቅሷል። ባለፈው እሑድም እናንተ ተወያየታችሁበታል። ስለዚህ ጉዳይ መልስም ተሰጥቷል። ቲሙ መግባቱ አይደለም እኔ ችግር ያለብኝ ይህ ቀርቷል ይህ ፈርሷል ይለዋል በቃለ ጉባኤ የተያዙ ነገሮች ግን አቀርቡ ሲባሉ ትክክለኛ ዶኩሜንቶች አይመጡም። የአስንቲም አመልክቶ ሲገባ አንዳንድ የቦርድ አባሎች ህጋችን አይፈቅድም ብለው ተናገሩ። አሁን እኛ በቃለ ጉባኤ የተያዙ ነገሮች ይላክልል ብለን ስንጠይቅ አልተላከ አልደረሰንም እስኪል አሁንም ትክክለኛው ነገር የተያዘ የለም። ህግ ላይም አልተቀየረም። የተያዘው ምንድን ነው? ሳን ማይክል ና ሳቲል ባሮ ሁለት ሶስተኛው አግኝቶ ነው የገባው እንጂ ህጉ ተቀይሮ አይደለም። ምንቱ ላይ የታል ብለን ስንጠይቅ አልሰጡንም። ጥፋት የማን ነው? ነበሩ ያሰብኩት በሰዓቱ የነበሩ የኢሲ እና በአሁኑ ሰዓት የሚሰሩ ሴክርተሪ ሆን ፕሬዚደንቱ ተጠያቂነት አለባቸው ብዬ አስባለሁ። ምክንያቱም ይህ ነገር ከሌለ ለቦርዱ ጠርተው ጭቅጭቅ እንዳይመጣ ሌላ ችግር እንዳይፈጠር፣ ወገን እንደዚህ እንደዚህ ያለ ችግሮች አሉ ብሎ ከማወያየት ይልቅ ቦርዱን አባል ኢግኖር አድርገው ነው ነገሮችን ያደረጉ። ለወደፊቱ እንዳይደገም ምን ማድረግ አለብን እየተባባልን ይህን ነገሮች እንዳይደገም መወያየት ያስፈልገዋል ብዬ አስባለሁ። ወደ አንተ ልንመጣ ነው አቶ ጥላሁን አቶ አለም ማለቴ ነው። በአቶ ጥላሁን ለተነሱት ሀሳቦች በዚህ መንገድ መታየት አለባቸው የምትላቸውን ድ በጣም ባጭሩ ሁለት ነገሮች ነው። አንደኛ ህጉ መስተካከል መማምንበት ነገር ነው። ጥቅምት ስብሰባ ላይ ለመጨረስ ባልቻልንበት ጊዜ የቴሌኮንፈረንስ ውይይቱ እንዳለው በአንዳንድ ነገሮችም አንዳንዶችም ደግሞ ሆነ ብለው እዛ ስብሰባ ላይ ላለመግባት ነገሩን ድራግ ለማድረግ ያደረጉም ሰዎች እንዳሉ አቃለለማጓትትምክንያት ብሏል። ግን አሁን ምንድን ነው የምለው አሉኝ የሚለውን ኢሹ ወይም ሀሳብ ይዞ መጥቶ እዛ ውስጥ እንዲካተቱ የማድረግ መብት አለው። መልካም ሁለታችንም እንግዲህ ዋና ዋና የምትሉትን ነጥብ እንደሰጣችሁን ተስፋ እናድርግ። ውይይቱ ይቀጥላል። በሬዲዮን አይፈታም ወደሚቀጥለው ወደሚያራምድ አቅጣጫ እንድትሄዱ ነው። አቶ ሀይሌ የተፈራ ና አቶ ሳምሶን ደምሴ የተፈራ መስመር ላይ ያላችሁ ከሳምሶን እንጀምራለን። አቶ ሳምሶን ቀደም ብለን በመግቢያው እንደጠቆም ነው እነኚህ የሀሳብ ልዩነቶች ያሏቸውን ሁለት ወገኖች ለማስማማት ጥረት አድርገሃል። ምን አይነት ሙከራዎች አደረክ? ምንስ ውጤት አገኘ? አመሰግናለሁኝ። አስራ ስድስት ቲሞች ቅሬታ አስራ አራት ነጥቦች አቅርበው ለቦርዱ ና ለስራ አስፈጻሚ ኮሚቴው አቅርበው ነበር። እነሱን ተመልክቼ በግል አነሳሽለቴ በሁለቱም በኩል ያሉትን ሰዎች ማነጋገር ጀመርኩ። በመጀመሪያ ቴሌኮንፈረንስ አዘጋጅቼ እነኚህን አስራ ስድስት ቡድኑን የሚወክሉ ሰዎች አቶ ጌታቸውንም ጋቢሾው ነበር፣ ሊገኝ አልቻለም። የተገኙም ሰዎች ነበሩ። በሜሪላንቲን በኩል ውይይት ተደረገ። እግዚአብሔር ያክብራቸው በሁለቱም ሳይት ለዚህ ሽምግልና በደንብ አድርገው አክብረውን ያስተናገዱኝ። ትልቁ ነጥብ ከዚህ ላይ እንደው ልስብ የምፈልገው አንደኛ ትልቁ ችግር ይህን ፌዴሬሽን እያመሰው ያለው የስነ ምግባር ጉድለት ነው። በውይይቶች ሰዓት ሰዎች የሚጠቀሙባቸው ቋንቋዎች እርስ በርስ ያለው አለመከባበር የችግሮች ዋና ምንጭ ነው። አንድ፣ ሁለተኛ ለህገ ደንቡ ተገዥ ያለመሆን ነው። ሶስተኛ ህገ ደንቡ ጉድለቶች አሉት። ለዚህ ነው ግጭቶች የሚኖሩት። ግጭቶች ሲኖሩ ግጭቶች እንዴት ይፈታሉ? ማን ይወስናል? በመጨረሻ ማን ነው የሚዳኘው? እና እነዚህ ነገሮች የመጀመሪያውን አስራ ስድስት ግሩፖች አነጋግሬ አቶ ጌታቸውንም ፓሪስ ድረስ ተደዋውለን ለረጅም ሰዓታቶች አውርተናል። በሁለቱም በኩል የሚቀርቡ ቅሬታዎች አሉ። ለምሳሌ የገንዘብ መባከ ውይይቶች ላይ ቴሌኮንፈረንስን ሚት እንትን ሰው የመዝጋት ያለ ማነጋገር እና እነኝህን ዝርዝር ጉዳዮች በሁለቱም ሳይት ተነጋግረን ይሄ በወቅቱ ያቀረብኩት ሀሳብ ምንድን ነው? አቶ ጌታቸውን ከሳኖዝ ቶርናምንት በፊት በግንባር ተገናኝታችሁ ውይይት እንድታደርጉ የሚል ነበረ። ሳይሆን ቀርቷል። አልተደረገም። ከዛ በኋላ የሆነው ምንድን ነው? ከውይይቱ በኋላ ደግሞ ዳግም የነበረኝን ግኝት በጽሁፍ አቅርብ ያለው፣ ሶስት ነጥቦች፣ አንድ ህገ ደንቡ መሻሻያ እንዲደረግበት፣ ሁለት አከራካሪ ነገሮች ሲነሱ ህገ ደንቡ እንዲዳኝ። ሶስት ህገ ደንቡ የተነሳውን አለመግባባት መቅረፍ ካልቻለ ሶስት ገለልተኛ የሆኑ ሰዎች ተመርጠው እንዲሰየሙ እና እነዚህም የሚሰየሙት ሰዎች አንድ ለስራ አስፈጻሚ ኮሚቴ ከአሁን በፊት ያልሰሩ፣ ሁለት ቢያንስ የመጀመሪያ ዲግሪ ያላቸው፣ ሶስት የኢትዮጵያን ባህል ያማከለ እውቀት ያላቸው በደንብ፣ አራት ውሳኔ በአስቸኳይ መስጠት የሚችሉ፣ አምስት በምንም አይነት ሊደለሉ የማይችሉ በኢኮኖሚ የራሳቸውን አቅም የቻሉ፣ ስድስት በቀረቡት ጉዳዮች ላይ ምንም ድምፀ ተአቅቦ ማድረግ የለባቸውም፣ የግድ መወሰን አለባቸው። እና ህገ ደንቡ በእንግሊዝኛ ስለተጻፈ በአግባቡ የመጽሐፍ የመረዳት የማንበብ የመተንተን ችሎታ ያላቸው ሰዎች እና መሰረታዊ ነገር ህገ ደንቡ ነው። እና ይሄንን ነበር ባጭሩ እንደው ከጊዜ አኳያ አሳጥሬን የነገርኳችሁ። ሬኮሜንዴሽኖች አቅርብ ያለው ትልልቅ ጭብጦችን የያዘ አስተያየት ነው። በእነሱም የህገ ደንብ ጉዳይ ደጋግሞ የተነሳ ነው። ያንተም ሁለቱ ቀዳሚ ነጥቦች ህገ ደንብን ይመለከታሉ። አንዱ ማሻሻያ፣ አንዱ ህገ ደንብ ይዳኘን ነው። በአቶ ጥላሁንም በአቶ አለምም ተደጋግሞ የተነሳ ነው። በቀደመ ውይይትም ተብሏል። ተስፋ እናደርጋለን ከአቶ ጌታቸው ጋር ስንገናኝ እናነሳዋለን። ሌሎቻችሁም ትኩረት ሰጥታችሁ እንደምትመረምሩት ተስፋ እናደርጋለን። አዲሱ ወደ አቶ ኃይሌ ብትመራን። አቶ ኃይሌ ስላቆየንህ በጣም ይቅርታ፣ ሳምሶንም አቆይተናል። እሺ፣ በጣም እና እንደ በደንብ ሰምተሃል። ባለፈው የተናገርከው እንዳለ ሁሉም አድምጠውታል። አዲስ ነገር የለውም። የመፍትሄ ሀሳብም ሰጥተህናል። ምን ቀረ አሁን? ከሰማሁ ምን አገኘህ? ባለፈው ያልተናገርከው ምን አለ? በአንተ ነው የምናጠቃልለው። በጣም ደስ የሚል ነው። ምክንያቱም የአሁኑ ውይይት ወደ መፍትሄ የሚያስሄደን ሆኖ አግኝቼዋለሁ እና መደማመጥና ችግሩን አፍጠርጥሮ ማውጣት ተጀምሯል። በጣም አስፈላጊ ነው። እንደተገለጸው የጥቅምቱ ስብሰባ ላይ ዋናው ፖሊሲ የስራ ዲሲሽኖች የሚካሄድበት ምርጫ የሚካሄድበት ስለሆነ ብዙ ችግሮቹን መፍታት ያለበት ይመስለኛል። የስራ አስኪያጁ ኮሚቴው የስራ ድርሻውን የቦርዱ አባሎች የተረዱ አይመስለኝም እና ይሄ ችግር ከብዙ ግጭት ጋር ያደርሳል። የስራ አስኪያጅ ኮሚቴው በአሰራሩ የቦርዱን አባሎች በየንዑስ ኮሚቴው በትናንሽ ኮሚቴዎች በማስገባት ሁሉንም ተሳታፊ ማድረግ ይችላል እና ያ ነገር እኔ የላላ ይመስለኛል እና የፋይናንስ የገንዘብ መለከት ኮሚቴ አለ የቢዝነስ የቶርናመንቱ አለ የተለያዩ ንዑስ ኮሚቴዎች አሉ እና የቦርድ አባሎች አክቲቭሊ እዛ እየገቡ ሙሉ በሙሉ መስራትና በፌዴሬሽኑ ህሉና ላይ መወሰን ይችላሉ፣ እና ይሄ ነገር እየላላ የመጣው ነው። በአጠቃላይ ፌዴሬሽኑ ከእድገቱ ጋር የሚመጣጠን ህግና ደንብ ሊኖረው ይገባል። እድገቱ ድሮ ኳስ ከማጫወት እንትን ስላለፈ በአማካሪዎችና በሌሎች ሰዎች መታገዝና መረዳት ይኖርበታል። ለምሳሌ ላስቬገስ፣ የዳላስ የሚለው ነገር ይሄ በስራ አስኪያጅ ኮሚቴው ሳይሆን ትረስቲ አማካሪ ንት ቢኖር ያ ክፍል አጥንቶ ለቦርድ ለውሳኔ ያቀርብ ነበረ። ግን አሁን የስራ አስኪያጅ ኮሚቴ በትናንሽ ጥቃቅን እንትን ውስጥ እየገባ ችግሩ እየተባባሰ ሄዷል። እና የዓላማ ልዩነት ከሌለ፣ ወገንተኛ ሆነን ካልቀረብን ችግራችን በውይይት የሚፈታ ነው እና በጥቅምት በሚደረገው ስብሰባ ላይ ሶስተኛ ቀን ጨምሮ ህጉን አሻሽሎ ፌዴሬሽኑ ወደፊት መውሰድ ያለብን ይመስለኛል። እና ይሄ አስራ ስድስት አለን በዚህ በኩል አለን በዚህ በኩል አለን የሚለው ፈጽሞ መቅረት አለበት። በጣም እናመሰግናለን። ተስፋ እናደርጋለን አዲሱ ተጠያቂነቱን ለተሳታፊዎቻችን የምናደርግ በየበኩል ላችሁ ወደፊት በሚያራምዱ ባላችኋቸው ሀሳቦች እንደየግል አስተያየቶቻችሁ ያነሳችኋቸውን ነጥቦች ሰዓት እንደፈቀደልን እናስተናግዳለን። ምናልባትም ሰፋ ያለውን በድረገጽ እናቀርባለን። ነገር ግን ክትትሉ ላይ ከዚህ ስትወጡ የሚያበቃ አይደለምና የተግባር ስራው ነው ዋናውና፣ በታዛቢነት የቀረባችሁት ሁለት እንግዶች አቶ ሳምሶን ደምስ የተፈራና አቶ ሀይል የተፈራ እንዲሁም በዋና ነግራ እናቀኝ ካሉት ሰዎች አቶ ጥላሁን ፍስሐና አቶ አለም አበበ ቃላችሁን ጠብቃችሁ ለተግባሩም የበኩላችሁን ታዋጣላችሁ ብለን ተስፋ እናደርጋለን። አዲስ አመስግንም መሰናበት ነው ያለ እግዚአብሔር ይስጥልን ነው እንግዲህ የምንለው። ሌላ ጊዜ አጋጣሚው ከፈቀደ እና በግድ ማምጣት ካለብን እናንተንም ባይሆን ሌሎች የእናንተን አይነት ስልጣንና ኃላፊነት ያላቸው የቦርድ አባሎችን እናዋይ ይሆናል። ትንሽ ቆየት ብለን የመጨረሻው ውይይት ግን ቀደም ሲል ሁለታችንም እንደገለጥ ነው ፕሬዚዳንቱ አቶ ጌታቸው ብቻውን ቀርቦ ባለፈውም ውይይት በዚህም ውይይት የተነሱትን ነጥቦች፣ እኛም የታዘብናቸውን ነጥቦች እያነሳን በስፋት እንዋያለን። ይህ ሁሉ ከጥቅም ስብሰባ በፊት የምናረገው ነው አላማው ደግሞ ደጋግመን እንደገለጥ ነው የጥቅምቱ ስብሰባ በረጋ በሰከነ በሰለጠነ መንገድ ተወያይታችሁ ይህን ሰላሳ አንድ ዓመት የቆየ ፌዴሬሽን ወደፊት እንድታስቀጥሉት ነው። ፌዴሬሽኑ የህዝብ ነው ተብሏል። የተለያየ ቡድን ተፈጥሮ ወደ ሌላ አቅጣጫ መሄድ የለበትም። ኢትዮጵያውያን በአንክሮ ነው የሚከታተሏችሁ። ረጋ ብላችሁ እንድታስቡ ያስፈልጋል። በጣም እናመሰግናለን ስለ እኔም አመሰግናለው ተሳታፊዎችን ሁሉ ወደ ተከታዩ ዝግጅት እንለፍ አንድ የአመጋገባችንን ጎጂ አዝማሚያና የተፈጥሯችንን አካባቢ ጥናት የያዘ ዘገባ ጆዲ ካፖ አጠናቅሯል የዓለም ህዝብ ቁጥር በመጪዎቹ 35 ዓመታት በአውሮፓውያኑ የዘመን አቆጣጠር በ2050 ዓ ም ማለት ነው ከ9 ቢሊዮን በላይ ይሆናል ይህ ቁጥር እንዲህ እያሻቀበ በሄደ መጠን ታዲያ የምግቡን ፍላጎት በዚያው ፍጥነትና ስፋት ያድጋል። በተለይ ወደ ብልጽግናው እየገቡ ናቸው በሚባሉት ሀገሮች ውስጥ የሥጋና የሥጋ ውጤቶች የሆኑ የምግብ ምርቶች ፍላጎት በእጅጉ እየጨመረ ነው። በእነዚያ ሀገሮች የምዕራቡን ያመጋገብ ዘዬ መቅዳት፣ እንደ ምዕራቡ መሆን፣ ምዕራቡን መምሰል፣ እንደ ምዕራብ መብላት፣ መጠጣት ቄንጥም ልማድም እየሆነ ሲመጣ በጉልህ ይታያል። ይህ የምዕራብ ምግብ እኮ በቅባት በስኳርና በጨው የታጀለ ሰውን እንደ ስኳር የደም ዝውውር ሥርዓትና የልብ መታወክ ካንሰርና ያለ አግባብ ወይም ከልክ ባለፈ ወይም በተዝረከረከ ሁኔታ መወፈርን ለመሳሰሉ ተላላፊ ያልሆኑ በሽታዎችና ስር ሰደድ የጤና ችግሮች እየዳረገ የሚገኝ መሆኑ በደንብ ይታወቃል። መዘዞቹ ሁሉ በየዕለትና በየራሳችን በየአጠገባችንም ሕይወት የምናያቸው ናቸው። አሁን ታዲያ ይህ ቅጥ ያጣ የምዕራብ አመጋገብና የሥጋው መብዛት ጤና እያሳጣ ያለው እንዲህ ሰውን ብቻ አይደለም። ከዚያም ተረማመደና የምድራችንን ጤና ራሱንም በእጅጉ እያወከ መሆኑን መዘዙም ሩቅ የሚሄድና አስጨናቂ እንደሆነም አንድ ሰሞኑን የወጣና ኔቸር ክላይሜት ቼንጅ የሚባለው የተፈጥሮ አካባቢ ሳይንስ መጽሔት ላይ የሰፈረው አዲስ የጥናት ሪፖርት ይናገራል። በኬምብሪጅ ዩኒቨርሲቲ የማቴማቲካል ባዮሎጂ ወይም ሂሳባዊ ስነ ህይወት መምህር የሆኑት ፕሮፌሰር ክሪስ ጂሊያን ከዚህ ጥናት ጸሐፊዎች አንዱ ናቸው። ከጥናታቸው የበዛው ክፍል የሚያተኩረው የምግብ ምርት ስራው እየበዛና እየሰፋ በሄደ መጠን በመሬት አጠቃቀም ላይ ያለውን ጫና በማሳየት ላይ መሆኑን ይናገራሉ። ወደፊት እየተጓዝን በሄድን መጠን ይህ ጉዳይ ከዋናዎቹ ችግሮች አንዱ እየሆነ ይቀጥላል። በተፈጥሮ ጥበቃ ላይ ብዙ መዘዝ አለው። በብዝሃ ህይወት ላይም እንዲሁ መዛባትን ያስከትላል። መሬትን ለሌላ ጉዳይ በመጠቀም ላይም እንዲሁ ጫና አለው። ለምሳሌ ለማደራጀት፣ ለኃይል አቅርቦት እንዲሁም የውሃን አጠቃቀም ለመሳሰሉት ማለት ነው። ሰብል ለማምረት ለማብቀል፣ ለከብቶች መኖ ለማዘጋጀትና ከብቶችን ራሳቸውንም ለማርባት እንዲሁ በቂ መሬት ይኖረን እንደሆነ ማሰብ ይኖርብናል። ለምግብ ምርት ሲባል የሚታረሰው መሬት እየሰፋ መሄድ ውድ ዋጋ ያስከፍላል ይላል ይህ ጥናት። ለምሳሌ ለእርሻ ማሳ ሲባል ብዙ ዛፍ የመመንጠሩ ነገር የበዛ የተቃጠለና በካይ ጋዝ በአካባቢ አየሩ ውስጥ እንዲከማች ሁኔታዎችን ይፈጥራል። ከሁሉም በፊት ማሰብ ያለብን ያለ እርሻ የምንፈልገው መሬት ከየት ነው የሚመጣው ብለን ነው። አብዛኛው እኮ ይገኛል ተብሎ የሚታሰበው ተነክተው ከማያውቁ ድንግል ጫካዎች ነው። እነዛን ጫካዎች ስትጨፈጭፍ የምትቆርጠው የተቃጠለውን ጋዝ ወይም ካርቦን ዳይኦክሳይድን ወደ ውስጣቸው እየሳቡ በራሳቸው ውስጥ ይዘው የኖሩ ዛፎችን ነው። እናም ዛፍን መቁረጥ ማለት በአየሩ ውስጥ ሙቀት አማቂ ጋዞችን ማብዛት ማለት ነው። ጁሊያን እንደሚሉት ዛፍ መቁረጡ ብቻ ሳይሆን ምግብ ማምረት ራሱ ሚቴን የሚባለውን ጎጂ ጋዝ ወደ ከባቢ አየሩ በብዛት ማስገባትም ነው። ከብት እርባታው እየሰፋ ሲሄድም እንስሳቱ ራሳቸው የሚያወጧቸው ሙቀት አማቂ ጋዞች መጠን ግዙፍ ነው የሚሆነው። ሚቴን ጋዝ ከእንስሳቱ፣ ከአትክልትና፣ ከሰብሎቹ በተጨማሪም ለማዳበሪያነት ከሚውሉት ኬሚካሎችና የተፈጥሮ ግብአቶችም ይወጣል። ጥናቱ እንደሚያሳየው በደን ጭፍጨፋው፣ በምግብ ምርቱ፣ በከብት እርባታው፣ በማዳበሪያ አጠቃቀሙ ምክንያት ወደ አየሩ የሚገባው በካይና ሙቀት አማቂ ጋዝ መጠን እስከ 80 ከመቶ ይደርሳል። ሰዎች ለመመገብ የሚመርጡት ሁሉ ወደ አየሩ የምናስገባውን የጋዝ መጠንና አይነት ይወስናል ይላሉ ፕሮፌሰር ጅሊያን። ለብዙ ሰዎች የስጋ ጣዕም ያስደስታቸዋል። ግሩም ነው፣ ይጣፍጣል፣ የተለያየ ጣዕም አለው። ማዕድ ቤት ውስጥም በስጋ ጣዕም የበዛ አይነት ምግቦችን ማዘጋጀት ይቻላል። በእርግጥ በአትክልትም እንዲሁ በጣም ብዙ ጣዕም ያላቸው ምግቦችን ማዘጋጀት ይቻላል። ነገር ግን ዘንድሮ እኮ ድሮ ከምንበላው ስጋ የበለጠ የምንመገብ ብዙዎች ነን። የምግብ ምርት ለብዝሃ ሕይወቱ መጥፋትና ለአካባቢ ብክለትም የሚያበረክተውን አስተዋጽኦ ጥናቱ በዝርዝር አሳይቷል። እናም ሙቀት አማቂ ጋዞችን ለመቀነስ ብክለትንም ለመቆጣጠር አመጋገባችንን ማስተዋል መፈተሽና ሥርዓቱን መለወጥ መቻል አለብን በርቀትና በቅንነት የምናስብ ከሆነ ይላሉ የካምብሪጅ ዩኒቨርስቲው ተመራማሪና መምህር ፕሮፌሰር ጂሊያን። በርግጥ ቀላል ፈተናና ሥራ አይደለም። በምግብ ምርትና አቅርቦት ሰንሰለት ውስጥ ያለውን ብክነት መቀነስና ማስወገድም ለአካባቢያችንና ለዓለማችንም ዘላቂ ጣፍንታ የሚኖረው አስተዋጽኦ ብዙ ነው። በየዓመቱ እኮ የሰው ልጅ ከሚያመርተው አንድ ሦስተኛው ይባክናል። ይህ ማለት ደግሞ በዓለም ዙሪያ አንድ ነጥብ ሦስት ቢሊዮን ቶን ወይም ዐሥራ ሦስት ቢሊዮን ኩንታል እህል ነው ተመርቶ ሳይበላ የሚጠፋው የሚባክነው። ይህ ጥናት ያክልና ሰው ሁሉ ደርሶ ቅጠል በሊታ ይሁን ማለት ሳይሆን ምክርና ድምዳሜው አመጋገባችን የታሰበበት ትርጉም ያለውና ከጉዳቱ ጥቅሙ የበዛ ይሁን ነው፣ ለሰውም ለምድርም። ወደ ተከታዩ ዝግጅት እንለፍ። የናይጄሪያውን የፊልም ኢንዱስትሪ ኖሊውድን ምርቶች አይነት አቀራረብ ያለው የናይጄሪያዊው ኬለቺ ኤኬ ፊልም ሌሎችም የአፍሪካውያን ፍልሰተኞችን ሕይወቶች በዩናይትድ ስቴትስ ይዳስሳል። ሪፖርተራችን ግሬግ ፍሌከስ ከሂውስተን የላከው ዘገባ አለ። ሂውስተን ከተማ ውስጥ የሚገኝ አንድ የህዝብ መናፈሻ አደባባይ ሰሞኑን ለአንድ ጉዳይ የአፍሪካ ገጽታ እንዲኖረው ተደርጓል። ኬለቺ ኤኬና ባልደረቦቹ ሙዚቃዊ ፊልም ወይም ቪዲዮ እየቀረጹ ነው። በቅርቡ ኤኬ ያወጣውን አፍሪካን ታይም ወይም የአፍሪካ ቀጠሮ ሲል የሰየመውን ፊልሙን ሊያስተዋውቅበት ነው። የቪዲዮው ሐሳብ፣ ሙዚቃዊ ቪዲዮ ሰዎች ስለ አንድ ፊልም አጠቃላይ ግንዛቤ እንዲጨብጡ ለማስቻል እጅግ ጠቃሚ የሆነ ዘዴ ነው ነው የሚለው ኬሌቺ ኤኬ። ይህ ፊልም አፍሪካን ታይም እያዋዛና እያሳቀ አፍሪካውያን ለቀጠሮ እያረፈዱ በመድረሳቸው ላይ ይሳለቃል፣ ይወቅሳል። የአፍሪቃ ሰዓት የታወቀ ነው። አፍሪካውያን የሆነ ቦታ ላይ 6 ሰዓት ላይ እንገናኝ ተባብለው ይቀጣጠሩና የሚገናኙት 12 ሰዓት ላይ ነው። ኬለቺ ነው ይህንን የሚለው። አንጎላዊቷ ዘፋኝ አንጀሊና ካቱምቤላ እንደምትለው ይህ ቪዲዮ ዋነኛውን ፊልም አፍሪካን ታይም ወይም የአፍሪካ ጊዜ የአፍሪካ ቀጠሮ የራሷንም የዘፋኝነት ስራና የአፍሪካውያንንም ቀጠሮ አክባሪነት ጉዳይ ያስተዋውቃል ትላለች። ባረፈድክ ቁጥር የምትከፍለው ዋጋ አለ፣ የዘፈኑ መልእክትም ይኸው ነው ነው የምትለው አንጀሊና። የፊልሙ ቀራጭ ታዲያ ለካስ አንጀሊናን ራሷን አርፍዳ ነው ያገኛት። ለምሳሌ አሁን አንቺ ራስሽ አርፍደሻል። የስም ላይ ተወጋሽ። አፍሪካን ታይም ሶ ሌት እስከ አዎ፣ ውፍ ዘግይቻለሁ። ኦህ አምላኬ፣ የአፍሪካ ቀጠሮ። እሺ፣ እንቀጥል ተባባሉና ስራው ቀጠለ። ኤኬ እና ካቱም ቤላ በዳንስና በስቱዲዮ ቅንብሩም ላይ አብረው ሰርተዋል። ወደ ኤኬ መዝናኛ ዝግጅት ወደፊት እንመለሳለን እንደገና። አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃ ቢጤ ይቀረናል። አጠራጥር ያለ መረጃ ልስጣችሁ። ነገ አዲስ አበባ ዝናባማ እንደምትሆን የኢትዮጵያ ሜቴሮሎጂ ኤጀንሲ ተንብዋል። ከፍተኛ ሙቀቷ 20፣ ዝቅተኛው 12 ዲግሪ ሴልሽየስ ይሆናል። ዶላር ዛሬ 19 ብር ከ70 ሳንቲም ተመንዝሯል። ከታሪክ ደግሞ መለስ ብለን ስንመለከት ዛሬ የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ የተወለዱበት ቀን ነው ናሐሴ 30 1948 ዓመተ ምሕረት ነበር የተወለዱት። አቶ መለስ በሕይወት ቢኖሩ ዛሬ ልክ 59 ዓመት ይሞላቸው ነበር። በነገራችን ላይ በዚህ ሳምንት ውስጥ አጼ ልብነ ድንግልም በ39 ዓመት ዕድሜያቸው ያረፉበት ነበረ። ናሐሴ 27 1933 ዓ.ም የዛሬ 473 ዓመት ነበር ያረፉት። በሳምንት ውስጥ ከተከናወኑት ሌሎች ጉዳዮች አንዱ በ1973 ዓ.ም ኦሊምፒክ ላይ የነሐስ ሜዳሊያ ያስገኘው መሐመድ ክድርም የተወለደው ነገ በአጉሜ ስድስት ዓመተ ምሕረት ነበር። እንግዲህ ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። መሪው ኃይሉ ታምራት እንደዚሁም ቴክኒሻኑ ቮይቴክ ዞርኒያክን የማስተናጋጃችሁ ሰሎሞን አባተ በዚሁ እንሰነባበት። ጤና ይስጥልኝ። እስከ ምሽቱ ሦስት